ሰላም ጤና ስጥልኝ። አድማጭ ተመልካቾቻችን እንደምና አመሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የመጋቢት ስድስት ሁለት ሺህ አስራ አራት ዓ.ም ምሽት መሰናዷችን ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። የሳይንስ ትምህርት ፍላጎት ላላቸው አፍሪካውያን ሴት ተማሪዎች የሚያገለግል መርሃ ግብር ተጀመረ እዚህ ደቡብ አፍሪካ ውስጥ ዘገባ ይኖረናል። በሌላ ርዕስ ደግሞ በባህር ዳር የሳይክል አብዮት ተጀምሯል። በከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎችን መምጣታቸው አይቀርም ብስክሌት ሊገጣጠሙ ይህም በምሽቱ የሚደመጥ ይሆናል። አንቂ ወጣት እንግዳም ጋብዘናል። ሌሎች ጥንቅሮችም አሉን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ደግሞ ንጉሡ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን እንድትቆዩ በአክብሮት እየጋበዝን አሁን ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ኤደን። በናይጄሪያ ከየካቲት አጋማሽ ጀምሮ የስራ አድማ ላይ የሚገኙ መምህራን አድማቸውን ለተጨማሪ ሁለት ወራት ማራዘማቸውን አስታውቀዋል። መምህራኖቹ የስራ አድማ የጀመሩት መንግስት ቃል የገባላቸውን ጥቅማጥቅም ሳያሟላ በመቅረቱ ሲሆን በዚህ ምክንያት ወደ ስምንት ሚሊየን የሚጠጉ የናይጄሪያ ተማሪዎች ትምህርት መማር እንዳልቻሉ ተገልጿል። በ2009 ዓ ም ተካሂዶ በነበረ ተመሳሳይ የስራ አድማ መምህራን ከናይጄሪያ ባለስልጣናት ጋር የ500 ሚሊዮን ዶላር እንዲፈራረሙ አስችሏቸው ነበር። ገንዘቡም ደሞዝ በወቅቱ እንዲከፈልና በናይጄሪያ የሚገኙ የመንግስት ትምህርት ቤቶች ይዞታ እንዲሻሻል አስችሏል። ከሁለት ሳምንት በፊት የናይጄሪያ ተማሪዎች ብሔራዊ ማህበር የተሰኘ ተቋም ባካሄደው የተቃውሞ ሰልፍ መንግስትና መምህራን ስምምነት ላይ እንዲደርሱና ተማሪዎች ወደ ትምህርት ገበታቸው መመለስ እንዲችሉ ጠይቆ ነበር። የናይጄሪያ የሰራተኞች ጉዳይ ሚኒስትር ግን እስካሁን ሁለት መቶ ሰላሳ ሚሊዮን ዶላር መክፈሉን በመግለጽ ከዚህ በላይ ገንዘብ መጨመር እንደማይችል አስታውቋል። የቻድ ባለስልጣናት የቀድሞ የመካከለኛው አፍሪካ ሪፐብሊክ ሚሊሺያ መሪ የነበረውን እና በጦር ወንጀል እንዲሁም በሰብአዊነት ላይ በተፈጸመ ወንጀል የሚፈለገውን ግለሰብ ሄግ ለሚገኘው ዓለም አቀፉ የወንጀለኛ ፍርድ ቤት አሳልፈው መስጠታቸውን አስታወቁ። ማክሲም ጂኦፈሪ ኤሊ ሞኮም ጋዋካ የተሰኘው መሪ እንደ አውሮፓውያን አቆጣጠር በ2012 እና በ2014 ዓ.ም በመካከለኛው ምስራቅ በሚገኙ ባንጉይ እና ሌሎ ሌሎች አካባቢዎች በተፈጸሙ ወንጀሎች ተጠርጣሪ ሆኖ እንደሚፈለግ ፍርድ ቤቱ ያወጣው መግለጫ አመልክቷል። ሞኮም ጸረ ባላካ የተሰኘ ቡድን መሪ የነበረ ሲሆን በ2019 ዓ ም የሀገሪቱ የጦር መሳሪያ ቅነሳ ብተናና መልሶ ማቋቋም ሚኒስትር ሆኖ አገልግሏል። የተከሰሰበት የጦር ወንጀልም ሆን ብሎ በሲቪሎችና በሰብአዊ እርዳታ ሰጪ ግለሰቦች ላይ ጥቃት ማድረስና እድሜያቸው እስከ 15 ዓመት የሚደርሱ ህጻናትን በውጊያ ማሰማራትን ያጠቃልላል። ወደ ኮቪድ ወሬዎች ስናመራ በቻይና የቴክኖሎጂ መናኸሪያ በሆነችውና የአፕል ምርቶች በሚመረቱባት ሸንጀን ከተማ የኮቪድ-19 ቁጥር እያሻቀበ መምጣቱን ተከትሎ ከቤት ያለመውጣት ክልከላ ታውጇል። የከተማዋ የሕዝብ መጓጓዣ ተሽከርካሪዎች ሙሉ ለሙሉ የተዘጉ ሲሆን፣ ነዋሪዎች ምርመራ እየተደረገላቸው መሆኑም ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የቀድሞ ፕሬዚዳንት ባራክ ኦባማ በኮቪድ-19 መያዛቸውን ሆኖም እሳቸውም ሆኑ ከቫይረሱ ነጻ የሆኑት ባለቤታቸው ሚሼል ኦባማ ክትባቱን ሙሉ በሙሉ በመውሰዳቸው ህመም እንዳልጸናባቸው በትዊተር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። ሰዎች ክትባቱን በመውሰድ ራሳቸውን እንዲጠብቁ መክረዋል። ከጆንስ ሆፕኪንስ የኮሮና ቫይረስ ማዕከል የተገኘው መረጃ እንደሚያሳየው በዓለም ዙሪያ በኮሮና ቫይረስ ህይወታቸውን ያጡ ሰዎች ቁጥር ከስድስት ሚሊዮን በላይ ነው። በመጨረሻም ዩክሬን የራሽያና የዩክሬን ልዑካን ምንም መፍትሄ ባልተገኘበት አራተኛ ዙር ውይይት እያደረጉ ባሉበት ወቅት የራሽያ ወታደሮች በዋና ከተማዋ ኪየቭ ዳርቻ ላይ በሚገኙ መኖሪያ ቤቶች ላይ መድፍ መተኮሳቸውን የዩክሬን ባለስልጣናት አስታውቀዋል። በኪየቭ የሚገኙ ባለስልጣናት እንዳሉት ዘጠኝ ፎቅ ባለው የመኖሪያ ህንፃ ላይ በደረሰው ጥቃት አንድ ሰው ሲገደል በከተማዋ የሚገኝ የአውሮፕላን መስሪያ ፋብሪካ በመመታቱ ትልቅ የእሳት ቃጠሎ ተነስቷል። በቤላሩስ በአካል በመካሄድ ፋንታ በቪዲዮ እየተካሄደ የነበረው የሁለቱ ሀገራት ድርድር ለአንድ ቀን የተቋረጠ ሲሆን በነገው ዕለት ይቀጥላል ተብሎ ይጠበቃል። የዩክሬን ባለስልጣናት ራሽያ ወረራ ከፈጸመች አንስቶ 2500 ሲቪሊያን መገደላቸውን ቢያስታውቁም ቁጥሩ እስካሁን በገለልተኛ ቡድን አልተረጋገጠም። አድማጮች፣ ለሰዓቱ የያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ። መኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ፣ እንዲሁም በፌስቡክ ገጻችን ቪያ አማሃሪክ ላይ እና በድረ ገጻችን ቪያ ማሀሪክ ላይ ልታገኟቸው ትችላላችሁ። አሁን ለእለቱ አብይ ወዳደረግነው ዘገባ እንሻገር። የእለቱ ቀዳሚው ርዕሳችን በሴቶች ዙሪያ ያተኩራል። በደቡብ አፍሪካ የተጀመረው ገርልስ ፎር ስቴም የተሰኘው ተቋም የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎች በትምህርት ቤትም ሆነ በአካባቢያቸው የሚያጋጥሟቸውን ተፅዕኖች በአህጉር ደረጃ ለመፍታትና በአንድ ላይ መስራት የሚችሉበትን ሁኔታ ለማሳየት እየጣረ ይገኛል። ስመኝሽ የቆየ በተለያዩ የአፍሪካ ሀገራት ከሚገኙ ከአንድ ሺህ በላይ የሚሆኑ የሳይንስ ትምህርት ፍላጎት ያላቸው ሴት ተማሪዎችን መርዳት የሚያደርገውን እንቅስቃሴ ቃኝታለች። ቀጥሎ ይቀርባል። ሴት ተማሪዎች በትምህርት ቤት ቆይታቸው ወቅት የሚገጥማቸውን ኢኮኖሚያዊ፣ ማህበራዊ ማህበራዊና ጾታዊ ተግዳሮቶች ተቋቁመው ትምህርታቸውን ለመጨረስ ብሎም ስራ አግኝተው ውጤታማ ለመሆን ከወንዶች የበለጠ ጥረት ማድረግ ይጠበቅባቸዋል። ለዚህ ደግሞ ምክንያቱ ማህበረሰቡ ሴቶች ማድረግ ይችላሉ ብሎ በገደብ ያስቀመጣቸው የተሳሳተ እምነቶች እንደሆኑ ከጅማ ዩኒቨርሲቲ በኮምፒውተር እና በኤሌክትሪካል ኢንጂነሪንግ የተመረቀችው ሱማያ ሁሴን ትናገራለች። ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ ቤቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክ ስታገኝ ምናምን ስትቀኝ ችግ ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። ኢቨን ደግሞ ላይክ አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲሄድ ነው እና ኢቨን ክላስ ዲስከስ እናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር ፈልጉ ምናምን ሲሆን ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ቤድ ይለኛል። ማለት ምን ሆነሽ ነው ውጤት እያለ አንቺ ማማን ያለብሽ ሜዲሲን ነው ላይክ የሆነ ነገር ብዙ እያደረኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ። ሴት ተማሪዎች እነዚህና የመሳሰሉ ችግሮቻቸውን በጋራ ለመፍታት የሚያስችላቸው መረጃዎች የሚለዋወጡበትና ተመሳሳይ ችግር አጋጥሟቸው ካሸነፉ ሴቶች ጋር የሚያገናኝ ድልድይ በማጣት በቀላሉ ተስፋ በመቁረጥ ከሕልማቸው እንደሚርቁ ሱማያ ገልጻልናለች። ይሄ በኢትዮጵያ ሴት ተማሪዎች የሚያጋጥማቸው ችግር በዓለም ዙሪያ በተለይ ደግሞ እንደ አፍሪካ ባሉ ታዳጊ ሀገራት የሚማሩ ሴት ተማሪዎች የሚያጋጥማቸው ችግር ነው። ስለሆነም ሴት የአፍሪካ ተማሪዎች በአንድ ላይ ተሰባስበው በችግራቸው ዙሪያ ለመወያየትና መፍትሄ ለማምጣት ደቡብ አፍሪካ ውስጥ ገርልስ ፎርስቴም የተሰኘ ተቋም አቋቁመዋል። የድርጅቱ መስራችና ዳይሬክተር የሆነችው ሳራ ያምባ በኮንጎ ተወልዳ ያደገች የ17 ዓመት ወጣት ስትሆን ተቋሙን ለምን ማቋቋም እንዳስፈለገ እንዲህ ትገልጻለች። ስንጀምር ለሳይንስ ትምህርት ፍቅር የነበረንና እዚህ ደቡብ አፍሪካ ውስጥ የምንማር አምስት ሴቶች ሆነን ነው። ሁላችንም ሴቶች ወደ ሳይንስ ትምህርት እንዳይመጡ የሚያግዳቸውን ችግሮች እንዴት ማሸነፍ እንችላለን ነበር አላማችን። ከዛ በኋላ ሌሎች በሳይንስ ትምህርት ፍላጎት ያላቸውን ሴት ተማሪዎችንስ ለምን አንረዳን ብለን አሰብን። ከዛ ደግሞ ስናይ ሴት ተማሪዎች ብቻ ሳይሆኑ በአጠቃላይ ሴቶች በሳይንሱ ዘርፍ ብዙ እድሎች አይመቻችላቸውም። ስለዚህ በየትኛውም የአፍሪካ ሀገር የሚገኙ በማንኛውም የእድሜ ክልል ያሉ ሴቶች አባል ሆነው የሚሳተፉበትን መንገድ አመቻቸን። አር ዩ ጋይስ ኤ ግሩፕ ኦፍ ግርልስ ፍሮም ዲፍረንት አፍሪካን ካንትሪስ። አባሎቻችሁ በአንድ የትምህርት ዘርፍ ወይም ከአንድ ሀገር የተውጣጡ ብቻ ናቸው? አሁን አባላቶቻችን ከኮንጎ፣ ከደቡብ አፍሪካና ከሌሎችም ሀገራት የተውጣጡ ናቸው። በተለይ በሳይንስ ትምህርት ፍላጎት ያላቸው ማናቸውንም ሴቶች እንደግፋለን። ዋት ኢዝ ዘ ኦብስታክል። ከተለያዩ ሴት ተማሪዎች ጋር እንደ መስራታችሁ መጠን እስካሁን ካስተዋላችሁት ሴቶች በሳይንስ የትምህርት ዘርፍ እንዳያድጉ ወይም እንዳይበረታቱ የሚያግዳቸው ነገር ምንድን ነው? ብዙ ጊዜ ሴቶች በሳይንስና ቴክኖሎጂ ዘርፍ ወደ ኋላ እንዲቀሩ ተደርጓል። እንደ ወንዶች በዘርፉ እንዲያድጉ አይደገፉም። ሁልጊዜም ወንዶች ናቸው በሙያ መግባት የሚፈልጉት ወይም የሚደገፉት። ሴቶች በሳይንስ ትምህርት መሰማራት ቢፈልጉ ለወንዶች የሚደረገውን አይነት ድጋፍ ለእኛ አይደረግልንም እንደ ሴት። ይህ ሁኔታ ሴቶች ላይ እንዲቀጥል አንፈልግም። ለምሳሌ በሂሳብ ፊዚክስ፣ ኬሚስትሪ ዘርፍ የሰላም ኖቤል ሽልማት አሸናፊነትን ብትመለከች በመቶዎች ከሚቆጠሩ ተሸላሚዎች ውስጥ አንድም አፍሪካዊት ሴት የለችበትም። ይሄ በተለይም በሳይንሱ ዘርፍ መሰማራት ለምንፈልግ ሴቶች በጣም አሳዛኝ ነገር ነው። ስለዚህ እንደ ወጣትና በዘርፉ መሰማራት እንደሚፈልግ ሴት ስላለው ችግርና ችግሩ እንዴት እንደተፈጠረ መወያየት እንፈልጋለን። ሳራና ጓደኞቿ የመሰረቱት ገርልስ ፎር ስቴም የተሰኘው ይህ ተቋም በአሁኑ ወቅት ከአንድ ሺ በላይ ለሚሆኑ በተለያዩ የአፍሪካ ሀገራት ለሚኖሩ ተማሪዎች የመወያያና ድጋፍ የሚያገኙበት መድረክ ፈጥሯል። ሳራ ይህንን ተቋም ስትመሰርት መነሻዋ ቤተሰቦቿ እንደሆኑ ነግራኛለች። ያደግኩት ሴቶች ጋር ነው፣ ወንድሞችም የሉኝም። እህቶቼ ሁሉም የሳይንስ ትምህርት ይስባቸው ስለነበር ቴክኒክ ትምህርት ቤቶች ገብተው ተማሩ። ግን ወደ ስራ የሚያስገባቸውን አጋጣሚ አላገኙም። ስለዚህ ስራቸውን ለመቀየር ተገደዱ። ያንን ሳይ በኔም ላይ ተመሳሳይ ነገር እንዲፈጠር መፍቀድ የለብኝም አልኩኝ። እንደ ሴት የምፈልገውን ህልም መኖር መቻል አለብኝ ይህ ሁኔታ በሳይንስ መድረስ ከምፈልግበት ደረጃ እንዲያስቆመኝ ለምን ፈቅዳለው? ገርልስ ፎር ስቴም የተሰኘው ተቋም ታዲያ በምን መልኩ ነው ሴቶችን የሚያበረታታው? ሴት ተማሪዎችን ለማገዝ የተለያዩ የድጋፍ ፕሮግራሞችን አዘጋጅተናል። ለምሳሌ ተማሪዎቹን ከሜንተር ምክር የሚለግሱ ባለሙያዎች እናገናኛቸዋለን። ይሄ ሴት ተማሪዎችን ወደ ሳይንስና ቴክኖሎጂ ዘርፍ እንዲሳቡ፣ ስኬታማ መሆን እንደሚቻል እንዲማሩ የሚያስችላቸው ሰዎችን እንዲያዩ ይረዳቸዋል። በችግሮቻቸው ውስጥም እነሱ ብቻቸውን አለመሆናቸውን ከሌሎች ሰዎች ተሞክሮዎች ይሰማሉ። በተጨማሪም ሴቶች በስራው ዓለም ከተሰማሩ በኋላም ከወንዶች ተለይተው ወደ ኋላ እንዳይቀሩ ስራው የሚጠይቀው ልምድ እንዲኖራቸው ድጋፍ ከሚያደርጉላቸው ሰዎችም ጋር እናገናኛቸዋለን። ሴት ተማሪዎች በተለይ በሳይንስ ዘርፍ የሚሆን ሌሎች ሴቶች በብዛት በማይገኙባቸው የትምህርት አይነቶች ምን ደረጃ ላይ ሲደርሱ ማየት ትፈልጋላችሁ? እኛ ሴቶች ከወንዶች እኩል ጎን ለጎን በሳይንሱ የትምህርት ዘርፍ ተቀባይነትን ሲያገኙ ማየት እንሻለን። ለምሳሌ እኔ ፍላጎቴ በፊዚክስ ትልቅ ደረጃ መድረስ ነው። ስለዚህ ዩኒቨርሲቲ ስገባ የሚያጋጥመኝ ሁኔታ ከዛ እንዲያስቆመኝ አልፈልግም። ያንን የሚያበረታታ ሁኔታ መፍጠር ነው የምፈልገው። ስለዚህ ሴቶች በሳይንስ ትምህርት ፍላጎት ካላቸው ከወንዶች እኩል ያንን የሚያበረታታና ድጋፍ የሚያደርግላቸው ሁኔታዎችን ማሳደግ እንፈልጋለን። እንደ ጌርልስ ፎርስቴም ያሉ ተቋማት በኢትዮጵያ ትምህርት ቤቶችና አካባቢዎች ቢቋቋሙ ሴት ተማሪዎች የሚገጥሟቸውን ችግሮች በቅርበት ተገናኝተው ለመፍታትና ለመደጋገፍ ያስችላቸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዜናቤ መደመጡን ይቀጥላል። በባህር ዳር ከተማ የብስክሌት አብዮት ተፋፍሟል ትለናለች ዘጋቢያችን አስቴር ምስጋ ነው። የባህር ዳር ከተማ አስተዳደር ደግሞ ዕለት ዕለት የተጠቃሚዎቹን ፍላጎት መጨመሩን በመመልከት የብስክሌት መንገዶችን የማካለል ስራና ብስክሌት ከቀረጥ ነጻ የሚገባበትን መንገድ እያመቻቸው ነው ብሏል። ቀጥሎ ይቀርባል። አቶ ፈጠነ ዋሴና ወይዘሮ ስመኝ መኮንን የ50 ዓመት ትዳር ያላቸው ጥንዶች ናቸው። ሁለቱ ጥንዶች ከብስክሌት ጋር የጠበቀ ግንኙነት አላቸው። እንዴት ብትሉ አቶ ፈጠነ ባለቤታቸውን ወይዘሮ ስመኝን ሲያገቡ ጥሎሽ የጣሉት ብስክሌት ነው። ከዛም ከ45 ዓመት በላይ ብስክሌት አብረው ነድተዋል። ያንን ወንደላ አጥሞኝ ሳይክል የንገዝቼ ስጋልብ እንደነበረ እውቀት ምን ይሰማኛል ወጣት ነበርኩ። በዚያን ጊዜ ምሽት አስፈለገኝ ሙሉ ልብስና ሳይክል ይጣልልኝ መጣ። ያችን ሳይክል ግዴታ ነው እና ላፈቀርሽው ምሽት ሌላ ይደረጋል። እንኳን ይሄ ቀርቶ ያችን ሳይክል ጣልኩና ሙሉ ልብስ ጥዬ የሳይክሏ ሁለት መቶ ምናምን ተገዛች። እሷ በሳይክል እኔ በሳይክል ስንሄድ አየው መጣ የመጀመሪያኛ እዚያ ቀጥሎ ሀሴት እሷ ናት የመጀመሪያ። ከዚያ ቀጥሎ ሙሉ ባለምስ ከልቶ ሶስት ሸፍት ነበር የነበረ ሰራተኛው ሶስት ሺህ አምስት መቶ ሰራተኛ ነበር የነበር በዚያን ጊዜ እና ቁጥሩን ይሄ ነው እየለማዋቅ አልችልም። የዚያን ጊዜ አናስበው እንጂ የለለው በግሩም የሚዳክራል። እዚያ በኋላ ሙሉ በሙሉ እንግዲህ ባህር ዳር እንደምታውቂያት ውበት ናት። አባይና ጣናን ይዛለች። ውበት ናት። በቃ ሳይክል የነበረ ትልቁ መኪና ሳይክል፣ ሳይክል አስጥዬ አገባሁኝ። ጥንዶቹ አሁን ሰባ ስምንት ዓመት እየተጠጋቸው እንደሆነ ነግረውኛል። የባህር ዳር ጨርቃጨርቅ ፋብሪካ ከሰላሳ ዓመት በፊት ሶስት ሺህ ሰራተኞችን የያዘ እንደነበር የሚያስታውሱት አተፈጠነም ግማሽ ያህሉ የብስክሌት ተጠቃሚ እንደነበርም ይናገራሉ። ይህም በከተማው ብዙ ቁጥር ያለው ብስክሌት ተጠቃሚ እንደነበረም ያስታውሳሉ። አቶ ፈጠነም ሆኑ ሌሎች ጓደኞቻቸው ከእድሜ ጋር ተያይዞ ከሚመጡ ተላላፊ ያልሆኑ በሽታዎች ብስክሌት በመንዳታቸው ነፃ መሆናቸውን ይናገራሉ። የሳይክል ጥቅሙ ከበሽታ ነፃ ያደረግሻል። ለምንድን እስፖርት ነው፣ እመትም ናት፣ ነፃነትም ናት ሁሉም ጥቅም ያላት አሁን እርጅና በስተቀር ሌላ ነገር የለም። የባህር ዳር መልክዓ ምድራዊ አቀማመጥ ብስክሌት ለመንዳት ምቹ ቢሆንም ከቅርብ ዓመታት ወዲህ ግን የታክሲዎችና የባጃጆች ቁጥር መብዛት ብስክሌትን ከገበያ አስወጥቶታል። በቅርቡ ግን የባጃጆች ዋና ዋና አስፋልት መንገዶች መውጣትን ተከትሎ የብስክሌት ተጠቃሚዎች ቁጥር እየተበራከተ ይገኛል። በየጊዜውም የብስክሌት ውድድር በከተማዋ እየተካሄደ ነው። የባህር ዳር ከተማ አስተዳደር ባህል ቱሪዝም፣ ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ አብርሃም አሰፋ ጽፈት ቤቱ ለብስክሌት ተጠቃሚዎችም ሆነ ብስክሌት ለመጠቀም ያቀዱ ሰዎች ሁለት ነገሮችን እያመቻቸ እንደሆነ ይናገራል። እንዳየሆንና በተረፈ እንደ ከተማ አስተዳደር የተጨማሪ ብስክሌት እንዲህ አይነቱ ስራ ላይ በጥልቀት እየገባን በሄድን ቁጥር ፋብሪካዎች መምጣታቸው አይቀርም ብስክሌት የሚገጣጥሙ መነሻውን እዚህ አድርጎ ለሌሎች አካባቢ ማድረስ የሚችሉና እሱ ቢሆን ነው። የመንገዱን ጉዳይ በተመለከተ አንደኛ፣ ኢቭን አሁን ካለው አስፓልት ላይ መስመር አስምሮ የብስክሌት መስመር ብቻ ማስቀመጥ ይቻላል። መኪኖቹ ማይገቡበት አድርጎ ከፓርኪንግ ነጻ አድርጎ ማድረግ ይቻላል። ሁለተኛ ግን ከዚህ በኋላ ታሳቢ አድርጎ የብስክሌት መንገድን መሰረት ያደረገ መንገድ እንዲገነባ የማድረጉ ጉዳይ ላይ መሰራት አለበት። የብስክሌት ተማዋ መበራከት ለነዋሪ ከሚሰጠው ጥቅም ባለፈ በዓለም አቀፍ ደረጃ የሀገርን ስም የሚያስጠሩ ስፖርተኞችን ማፍራት ያስችላል ይላሉ። በ1990ዎቹ በብስክሌት ውድድር ክልሉን በመወከል ይወዳደሩ የነበሩት አቶ አባይ ሙላት በብስክሌት ስፖርት መወዳደር የጀመርኩት በሰማንያ ስድስት እና በዛን ሰዓት የነበረው እንቅስቃሴ በጣም የጎዳና ነው የነበረ። ባህር ዳር ብስክሌት ስፖርት በጣም አፍቃሪ ነበራት። ምክንያቱም ተከታታይ የሆነ ውድድር ይካሄድ ነበር። በበለጠ ደግሞ እንዲወደድ ያደረገው ብዙ ብስክሌቱን ይጠቀም ነበር። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር የጋቢናቬ የሬዲዮ በቴሌቪዥን ቴሌቪዥን መሰናዷችን ይቀጥላል። አሁን ደግሞ አንዲት እንግዳ ነው የምንጋብዝላችሁ። ወጣቷ በሀያዎቹ ዕድሜ የምትገኝ ስትሆን ሀና ሀይሉ ትባላለች። የወጣቶችን መንፈስ የሚያበሩ በጎ ስራ የሚያነቃቁና እያገ። የሚያነቃቁና ወጣቶች ደግሞ የተሻለ ሕይወት እንዲመሩ እያገዛች የምትገኝ ወጣት ናት። ከተማሪነት ዘመኗ ጀምሮ ታደርጋቸው ከነበሩ ማህበረሰብ አቀፍ ስራዎች ያገኘቻቸውን ልምዶች ከሕይወት ገጠመኞቿ ጋር አቀናጅታ ከተለያዩ የኢትዮጵያ ክፍል ለመጡ ኢትዮጵያውያን ወጣቶች መድረኮችን እያጋራች ትገኛለች። ሀብታሙ ስዩም ከሀና ጋር ያደረገው ቆይታ ቀጥሎ ይቀርባል። አብሮነቱ በትኒል አካባቢ ያመጣውን እንዴት ነው አንድ ሰው ካላወቀ የሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታም ይኖርበታል። ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋም አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ የማስበው። ስለዚህ አይቶ አቶ ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ የሚያነቃንን ፊልም፣ ቲያትር የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጠኛለሁ ከሰላሳ የሚበልጥ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ሊወት ላይ እየፈጠረውን ተጽዕኖ አብሮን አብሮን አብረን እንዴት መኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩም ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ላል አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቃነታችን ገንዘብ ነው የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ሕይወታችን ልቀት የጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙ መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ ያዘ ሀሳብ ነው፣ ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ የመድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ እሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው፣ የኢንፍራስትራክቸር የማቴሪያል የመንገድ የህንፃ የምናምን ስራዎች ሊሰሩ እንኳን በአንድ ክብ ቤት መጥፋትን መውደም እንደሚችሉ አይተናል። ስለዚህ ምን ጋ ነው ችግሩ ያለው፣ የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትል ውጤቱ ላይ ነው ያተፈ ነው ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ አስተሳሰባቸውን እንዲቀይሩ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን ኢንፍራስትራክቸራችንን መታደድ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀውና ጥሩ መልዕክት ነበረ ከወጣቶቹ ያገኘሁት አሁን የላኩ ነበር ሀሳባቸውን ብዙዎቹ በስራሽ አጋጣሚ ቀደም ብለሽ እንደጠቀስሽው ከተለያዩ ወጣቶች ጋር ተገናኝተሻል ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ? እስካሁን በጣም አጥፊ ናቸው መጥፎ ናቸው ብለን የምናያቸው ሰዎች ቀር ቤታይ እውነታው እንደዛ አይደለም። ያገኘሁት እውነታ ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሃርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደረጉት። ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጸው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ጠድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች፣ መልካም ሀሳቦችን ወጣቶች ለመብከል አለብን የሚለውን ነገር በእውነት ደጋግሜ ደጋግሜ አስመሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል የምንማረው ትምህርት እንግዲህ አብዛኞቹ ተማሪዎች ናቸው ወጣቶች እንግዲህ ከሰባ ፐርሰንት ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው ከኢለመንታሪ ከዩኒቨርሲቲ ድረስ እና የምንማረው ትምህርት መሬት የወረደ ነገር አይደለም አይጨበጥም ፕራክቲካሊ የምንሞክረው አይደለም ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማንሳት ስህተት ነው። የአስተሳሰብ ሚቀት የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። ሰው አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ። የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋር የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርስቲዎች ጋር እሰራለሁ ከሀይ ስኩሎች ጋር እሰራለሁ። ግን ይበልጥ ደግሞ የመንግስት አስኖር ከቶ ተአስተሰር ላይ መሰራት አለበት የሚል በደስ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር በተሰጣው ትኩረት እንደውም ከዛ በላይ አስተሳሰር ለውጥ ላይ ትኩረት ሊሰጥ ይገባል ብዬ ምሬ መናገር እፈልጋለሁ። በጣም አመሰግናለሁ። ሀና፣ አንድ የመጨረሻ ጥያቄ አለኝ። አዲሱ የኢትዮጵያ ዓመት እየደረሰ ነው። ወጣቶች በአዲሱ ዓመት እንዲያሳድጉት የምትፈልጊው በግላቸው እንዲለማመዱት የምትመክሪው ክህሎት ወይንም ልማድ ምንድን ነው? አንደኛው ነጋችንን እናድን የሚል ሀሳብ ለወጣቶች ማስተላለፍ እፈልጋለሁ። ነጋችንን እናድን። ትናንትናችን አልፈዋል። ትናንትናችን በዛሬያችን ውስጥ አንዳች ጠብታ ለውጥ ሊያመጣ አይችልም። እጃችን ላይ ያለው ዛሬና ነገ ነው። ስለዚህ ትላንትናችንን በትላንትናችን አንጣላ እኔ በትላንትና እንጣላ በትላንትና ከሰዎች ጋር ትላንትና ምንም አይነት ነገር አይጠጣም እኔ ጋር። ዛሬ ግን በእጃችን ላይ ያለች እና ውሳኔ መውሰን እንችላለን። የት ነው መድረስ የምንፈልገው? ምን አይነት ለውጥ ነው ማምጣት የምንፈልገው? እዛ ላይ ፎከስ ከማድረግ ውጭ ትላንትናችን ላይ ያለው ነገር ህይወታችንን ወደፊት ከማበላሸት ውጭ ምንም አይነት ተጽዕኖ፣ ምንም አይነት እድል ይኖረዋል ብዬ አላስብም። ጥቅም የለውም። ስለዚህ አንደኛ አስተሳሰባችን ላይ ብንሰራ፣ ራሳችን ላይ ኢንቨስት ብናደርግ፣ መድረሻችንን ብናጣው። ምክንያቱም ሰው መነሻው ላይ ሆኖ ነው መድረሻውን የሚመስለው መንገድ ሲሄድ ልክ እንደዛው መነሻችን ላይ ሆነን ከአምስት ዓመት በኋላ የት እየሄድኩ ነው? ከአስር ዓመት በኋላ የት እየሄድኩ ነው? ከዛ እንደዚህ አደረግን እንደዚህ አደግን ከዛ እያልን ራሳችንን ብንጠየቅ እጅግ መልካም ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እውቀትና ህይወት መሀል ትልቅ ጋፍ ነው ያለው እንደምናየው የምንማረውን ነገር እያደረግነው ነው አይደለም። ስነዜጋና ስነ ምግባር እንማራለን ግን ምግባርም ትውልድም እያፈራን አይደለም። ስለዚህ ዜጋም ምግባርም የምናፈራው ደግሞ በህይወት በጭርጥ የሚታዩ ነገሮችን ለተማሪዎች ለወጣቶች ልናሳይ ነው። ሁላችንም ምሳሌ መሆን እንችላለን ብዬ አስባለው። ሀና ሀይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ፣ የመጨረሻችን እንደማይሆን አስባለሁ። እጅግ በጣም አመሰግናለሁ እግዚአብሔር ይስጥልኝ። ሀብታሙ ስዩም እና ሀና ሀይሉ ከዚህ ቀደም ካደረጉት ቆንጆ ቆይታ ላይ የተወሰደውን ድምጽ ነበር የሰማችሁት። እንደወደዳችሁት ተስፋ እናደርጋለን። ወደ ዝግጅታችን ማገባደጃ እየተጠጋን ነው። የመጨረሻውን ዘገባ ደግሞ እናስተዋውቃችሁ። በደቡብ አፍሪካ ሰዎች የኮቪድ-19 ወረርሽኝ ወቅት ከብቸኝነት እንዲሁም ከጭንቀት ለመውጣት ሲሉ የተለያዩ የቤት እንስሳትን ከአርቢዎች መግዛት መጀመራቸው ተሰምቷል። ሊንዳ ጊፍተሽ ዘገባ ቀጥሎ ይቀርባል። ዩሮ የተሰኘው ዓለም አቀፍ የገበያ ጥናት ድርጅት ባወጣው ሪፖርት መሰረት በዓለም ላይ በኮቪድ-19 ወረርሽኝ ወቅት ለለማዳ የቤት እንስሳት ግዢና ሕክምና እንዲሁም እንክብካቤ የሚወጣ ገንዘብ መጠን መጨመሩን ያሳያል። ከተለመዱ የቤት እንስሳቶች መካከል የድመቶች ፍላጎት ደግሞ በእጅጉ ማየሉን ድመት የሚያረቡ ሰዎች ይናገራሉ። ወይዘሮ ሼሪል ሞስ ሶልሜት የተሰኘው የድመት ማድቢያ ድርጅት አጋር መስራች ናቸው። አሁን ላይ ብዙ ሰዎች ልባችን መሆን ያለበት ስራ ቦታ ሳይሆን ቤታችን ውስጥ መሆኑን የተረዱ ይመስለኛል። ስለዚህ ቤታቸው ውስጥ የሚጠብቃቸውንና የሚሄዱለት ነገር ማዘጋጀት ይኖርባቸዋል። እኔ ደግሞ ብዙ ጠያቂዎችና ፈላጊዎች አሉኝ። ሰዎች ብቸኝነት ተሰምቶኛል፣ ወዳጅ ያስፈልገኛል እያሉ ነው። ዶክተር ሼሪ ክሌር ሱስማክስና ባለቤታቸው የሕክምና ባለሙያ ናቸው። እጅግ ስራ በበዛበት የወረርሽኙን ወቅት ከብዷቸው እንደነበረ የሚናገሩት ዶክተር ሼሪ የቤት እንስሳ መግዛታቸው ስሜታቸውን እንዳቀለለው ይናገራሉ። አንዳንዴ ማውራት እንኳን በሚያስጠላ ጊዜ ከድመቶች ጋር ሳይነጋገሩ መዋደድ እና መልሶ የሚወድና የሚያቅፍ ሲኖር ደስ ይላል እና ቤታችሁ ገብታችሁ እነሱን ስታቅፏቸው አሁን መተንፈስ እችላለሁ ትላላችሁ። የስነ ልቦና ባለሙያዎች የቤት እንስሳት ለስነ ልቦና ሕክምና መልካም እንደሆኑና ጭንቀትን እንደሚያቀሉ ይናገራሉ። ሊያ ተከር የስነ አእምሮ ሐኪም ናቸው። ሰዎች በድመቶችና በውሾቻቸው አማካኝነት መልካም የሆነ ለውጥ ሲያደርጉ አይተናል። እንስሶች በከባድ ወቅት አጋር ሲሆኑ ማየት ችለናል። ምንም እንኳን በወረርሽኙ ወቅት የነበረው ሁኔታ የቤት እንስሳት ፍላጎት እንዲያይል ቢያደርግም፣ በአሁኑ ሰዓት እየጨመረ የመጣው የኑሮ ውድነት አዲስ የቤት እንስሳት ባለቤቶችን ተስፋ እንዲቆርጡና የቤት እንስሳቶቻቸውን ለሌሎች እንዲያሻግሩ እያደረገ ነው። አድማጮቻችን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ፈጸምን አብረናችሁ ያመሸነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በምስልና ድምፅ ቅንብር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበረ በነገው ምሽት የሚገናኝ ደህና እደሩ